በፖለቲካና ምጣኔ ሀብት የተሳሰሩ 28 የአውሮፓ ሀገራት ያሉበትን የአውሮፓ ህብረት ግማሽ ያህሉ የብሪታንያ ሕዝብ ብሪታንያ ለቃ እንድትወጣ ይሻል በቅርቡ እንደተሰበሰበው አስተያየት ከሆነ አራት ሚሊዮን ድምፅ በማግኘት ለአውሮፓ ምርጫ ያሸነፈው የታላቋ ብሪታንያ ነጻ ፓርቲ፣ አምስት ከፍተኛ ሚኒስትሮችን ጨምሮ ግማሽ የሚሆኑት የወግ አጥባቂ ፓርቲ አባላት፣ የቀድሞ የብሪታንያ ዋና ከተማ ከንቲባ ቦሪስ ጆንሰን ብሪታንያ ከህብረቱ እንድትወጣ ይፈልጋሉ። ምክንያታቸው ታላቋ ብሪታንያ ህብረቱ በሚያወጣው ህግና ደንብ በፖለቲካና በምጣኔ ሀብት እድገት ወደኋላ እንድትቀር ሆናለች፣ ለባልነት የምትከፍለው ገንዘብ ከፍተኛ ከመሆኑን ባሻገር ተመላሽ የሚሆነው ገንዘብ ኢምንት ነው። ከሁሉም በላይ ብሪታንያ ድንበሯን መቆጣጠርና ወደ ሀገሯ ለስራ የሚገቡትን የአውሮፓውያንን ቁጥር የመወሰን ስልጣን እንዲኖራት ትፈልጋለች የሚሉትን በዋናነት አስቀምጠው ከአውሮፓ ህብረት መውጣት ለብሪታንያ ይበጃል ይላሉ። በሌላ ወገን ጠቅላይ ሚኒስትር ዴቪድ ካሜሮን 16 የመንግስት አባሎቻቸውን ጨምሮ ብሪታንያ በአውሮፓ ህብረት አባል ሀገራት ሆና እንድትቆይ ይፈልጋሉ። የሰራተኛው ፓርቲ መሪ ጀረሚ ኮርቢን፣ በርካታ የፓርላማ አባላት፣ የስኮትላንድ ብሔራዊ ፓርቲና ሊበራል ዲሞክራቶችም እንዲሁ ከህብረቱ ጋር መሰንበቱን የመረጡ ናቸው። የአሜሪካን ፕሬዚዳንት ባራክ ኦባማን ጨምሮ የተቀሩት የአውሮፓ አባል ሀገራት እንደ ፈረንሳይ እና ጀርመን የመሳሰሉት ብሪታንያ ከህብረቱ ጋር ብትቆይ ይበጃል ይላሉ። የንግድ ልውውጡን ቀጥተኛና ቀላል ያደርገዋል። የገበያ ውድድርና የተሻለ ምርጫ ከጥራት ጋር እናገኛለን። ለብሪታንያ ምጣኔ ሀብት ዕድገት ስደተኞች አስተዋጽኦ አላቸው። ብሪታንያ ከአውሮፓ ህብረት አባል ብትወጣ አሁን በዓለም ያላት ስምና ክብር ዝቅ ያደርገዋል ይላሉ የቀድሞ የብሪታንያ ጠቅላይ ሚኒስትር ቶኒ ብሊየር ለጋዜጠኞች ከአውሮፓ ውጭ የሚመጡትን ስደተኞች መገደብ እስካልቻልን ድረስ ብሪታንያ ከህብረቱ ወጣችም አልወጣችም የስደተኞች ቁጥር እምብዛም ለውጥ የለውም ብሪታንያ ከህብረቱ ትውጣ ስንል ሊወሰንን እንደሆነ ግን ውጤቱ በምጣኔ ሀብቱ ላይ ከፍተኛ ኪሳራና ውድቀትን ያደርሳል ያም በቀጥታ በስራ በኑሮ ደረጃና በምጣኔ ሀብቱ ላይ ይታያል ሲሉ ተናግረዋል አቶ ታዬ አለማየሁ በኢትዮጵያ የውጭ ኢኮኖሚ ከፍተኛ ህግ አማካሪ የነበሩና በብሪታንያ በአውሮፓ የስደተኞች ህግ አማካሪ፣ በጉዳዩ ላይ ያላቸውን አስተያየት እንዲህ ሲሉ ሰጥተውኛል። አንደኛ በአውሮፓ ህብረት የሚወጡት ህጎች እዚህ ሀገር ተፈጻሚነት ቢኖራቸውም፣ በዚህ አስተያየት ለዜጋው ጠቃሚነት ነው እንጂ ጎይነት አይኖራቸውም። ለምሳሌም ቢባል የአውሮፓ ሀገሮች ከዚህ ሀገር የተሻለ ሰራተኛ አስተዳደር ደንቦች አሏቸው። ስለዚህ ከዛ ወደዚህ የሚመጣው ለስራው ሰራተኛ ጠቀሜታ ነው እንጂ ጉዳት የሚኖር አይመስለኝም። ንቆ የሚሉ ሰዎች በእኔ አስተያየት ተደጋፊነት ያለ ይመስለኛል። ይሄው ምንድን ነው የአውሮፓ ህብረት መሰረታዊ መነሻው ሸቀጦች ያለምንም መቀናቀን በአባላ ሀገሮች አገሮች ውስጥ እንደልባቸው ያለ ቀረጥና ያለምን ይዘዋወራሉ የሚለው ነው። ስለዚህ ለምሳሌ አንድ ጃፓን ወይም ህንድ እንግሊዝ ሀገር ውስጥ ኢንቨስትመንት ቢያደርግ ለአውሮፓ ገበያ በሙሉ አክሰስ ይኖረዋል ማለት ነው። ምናልባት በሚደረገው ምርጫ ከህብረቱ ውጣ የሚለው ድምጽ ቢያመዝን እዚህ በሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ላይ ውጤቱ የሚኖረውን ተጽዕኖ ሲገልጹ ይሄ የሚቀንስ የእያንዳንዱ ኑሮ ላይ ከሶስት ፐርሰንት እስከ አራት ፐርሰንት ዝቅ ያለ ደረጃ ያመጣዋል ከተባለ በኢትዮጵያውያን ላይ ተፈጻሚነት ይኖራል። አንድ ይሄ ነው። ሁለተኛ ነገር ደግሞ የባንኮች ወለድ መጠን ሊጨምር ይችላል የፓውንድ ዋጋ ስለሚቀንስ የሚል ነገር አለ። የባንኮች የወለድ መጠን ከፍ ካለ ተበድረው ቤተሰሩ ሰዎች በየወሩ የሚከፍሉ የብድር ክፍያ ጭማሪ በጣም ብዙ ነው የሚሆነው። ቢቀር ደግሞ እንደተባለው ከአውሮፓ መጡ ሰዎች የሚገደቡ ከሆነ ከኛ አህጉር የመጡ ሰዎች የተራድላችው መጨመሪያ ሊሆን ይችላል። ግን ኢንቨስትመንት እያነሰ ኬድና ስራ እየጠበበ ኬድ ደግሞ ከውጭ ሰራተኞች ጋር አለመወዳደራቸው ራሱ ብቻውን ስራ ሊያስገኝ ይችላል ማለት አይደለም። ስለዚህ የብርታንያ መንግስት ከአውሮፓ ጋር አብሮ መኖሩ በአጠቃላይ በሚታይበት ጊዜ እዚህ ለሚኖሩ ኢትዮጵያውያን የሀገሪቱ ኢኮኖሚ እየተሻለ ስለሚሄድ አብሮ ለመሄድ እና አብሮ ለማድረግ የተቻለ ይገጥማቸዋል ጊዜ እምነት አለኝ። ለዶቼ ቬሌ ራዲዮ ሀና ደምሴ ለንደን።